ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ነሐሴ 3 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን። ጤና ይስጥልን ክቡራትና ክቡራን፣ የምስሽቱ አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐዬንን ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ኢትዮጵያ ውስጥ ሰሞኑን በተካሄዱ የተቃውሞ ሰልፎች በአማራና በኦሮሚያ ክልሎች ውስጥ በሰላማዊ ሰልፈኞች ላይ በቀጥታ በተከፈተ ተኩስ ወደ መቶ የሚጠጉ ሰዎች ህይወት መጥፋቱን እየገለጹ ነው። ሞቱ የተባሉ ሰዎች አሁን ባገኝ እንዳታ መሰረት ሰማንያ ስድስት ሰዎች ደርሰዋል። የኦሮሞ ፌዴራልስ ኮንግረስ ምክትል ምክትል ሊቀመንበር አቶ ምላቱ ገመቹ ናቸው። ቁጥሩ ብዙም አያወዛግበንም። መንግስት በቀጣይ አጣርቶ ከህይወትም ጋር በተገናኘ ከንብረትም ጋር በተገናኘ ያሉ ሁኔታዎችን ግልጽ የሚያደርግበት ሁኔታ ነው ያለ አቶ መሐመድ ሰኢድ ናቸው። የሰማችኋቸው የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ናቸው። በአብይ ርዕስ ዘገባለን። አርዕስተ ዜናውን እናሰማለን። ቀጥሎ አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። በሶማሊያ የዩናይትድ ስቴትስ አምባሳደር በ25 ዓመታት ውስጥ ለመጀመሪያ ጊዜ ሞቅድሾ ገብተው ሰነዶችን ለሶማሊያ መንግሥት አቀረቡ። አምባሳደር ስቲቨን ሾርትስ ለአስርተ ዓመታት ያህል የእርስ በርስ ጦርነት ሲካሄድባትና በአልሸባብ የአመፅ እንቅስቃሴ ስትታመስ በቆየችው ሶማሊያ መረጋጋት እንዲኖር የሶማሊያ ባለሥልጣን ለመርዳት ተግባር ይሰማራሉ። በሶማሊያ የዩናይትድ ስቴትስ አምባሳደር የተሰየመው በሁለቱም የሀገሮች መካከል ጠንካራ መተሳሰር ስላለ ነው። የሶማሊያ የህዝብ ሰላም ለማስፈን ና የተረጋጋ ዲሞክራሲያዊ መንግስት እንዲኖር በሚያደርገው ጥረት የመርዳት እድል በማግኘቴ ደስታ ይሰማኛል ብለዋል አምባሳደሩ። አምባሳደር ሸዋርትስ ይህን ያሉት ከሶማሊያ የውጭ ጉዳይ ሚኒስትር አብድ ሰላም ዑመር ሀሊ ጋር ተገናኝቶ ከተናገሩ በኋላ ነው። ከሶማሊያው የውጭ ጉዳይ ሚኒስቴር የወጣ መግለጫ ደግሞ ሾርት ሶማሊያ በስምንት ዓመታት ውስጥ ያሳየችውን መሻሻል አሞግሷል። የሶማሊያ መሪዎች ሴቶችንና ወጣቶችን ጨምሮ የሀገሪቱን ህዝብ ኑሮ ለማሻሻል ያላቸውን ቁርጠኛነት እንዲያዳብሩም ጥሪ አድርገዋል ይላል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ከሩሲያ ጋር ሙሉ ግንኙነት ለመመለስ ለመስራት ተስማምተዋል። ይሁንና የንግድ ግንኙነቱን እንደገና የመገንባቱ ጉዳይ ጊዜ የሚጠይቅ ነው ብለዋል። ስለ ቱርክና ስለ ሩሲያ ግንኙነት ሲናገሩ ፑቲን ከቱርኩ ፕሬዚዳንት ረሲብ ታይብ ኤርዶሃን ጋር በሴንት ፒተርስበርግ ከተማ ተገናኝተው ከተነጋገሩ በኋላ የንግድና የኢኮኖሚ ግንኙነቱን የመመለሱ ጉዳይ እየተጀመረ ቢሆንም ጊዜ መውሰዱ አይቀርም ማለታቸው ተጠቅሷል። ኤርዶሃን በበኩላቸው ሁለቱ ሀገሮች በየአመቱ የነበራቸውን የመቶ ቢሊዮን ዶላር የንግድ ኢላማን እንደሚመልሱ ከሩሲያ ወደ ቱርክ የሚደረገውን የቻርተር በረራን የመቀጠልን ተግባር እንደሚያፋጥኑ ገልጸዋል። የቱርኩ መሪ ከሩሲያ ጋር የተፈጥሮ ጋዝ መተላለፊያ ቱቦ ለመስራት እና በቱርክ ለመጀመሪያ ጊዜ የኒውክሌር ኃይል ተቋም ለመገንባት እንደሚደራደሩም አስታውቀዋል። ሁለቱ መሪዎች በሶሪያ ላለው ቀውስ መፍትሄ በማግኘት ረገድ የጋራ የሆነ መሰረት ላይ ለመድረስ ተገናኝተው ለመነጋገርም ተስማምተዋል። ሁለቱ ሀገሮች በሶሪያ ግጭት ውስጥ የሚደግፏቸው ኃይሎች እርስ በራሳቸው የሚጻርሩ ናቸው። ቱርክ ውስጥ በአውሮፓውያኑ የዘመን አቆጣጠር ሐምሌ 15 የመፈንቅለ መንግሥት ሙከራ ከተደረገ ወዲህ ሁለቱ መሪዎች ተገናኝተው ሲነጋገሩ የመጀመሪያ ጊዜ ነው። የቱርኩ መሪ በድኅረ መፈንቅለ መንግሥት ሙከራ የምዕራቡ ዓለም ቀፌታ ስለበረታባቸውና ቱርክ ባለፈው ዓመት በሶሪያ ድንበር የሩሲያን ተዋጊ አይሮፕላን መታ ከጣለች በኋላ ከሩሲያ ጋር ግንኙነት ለማደስ እየሞከሩ እንደሆነ ታውቋል። ዩናይትድ ስቴትስ ውስጥ ሪፑብሊካዊውን ፓርቲ ወክለው ለፕሬዝዳንትነት የሚወዳደሩት ዶናልድ ትራምፕ ሁኔታዎች ለዲሞክራሲዋ ተወዳዳሪ ሂለሪ ክሊንተን እያመቹ ናቸው በሚባልበት በአሁኑ ወቅት የሚነቅፏቸውን የፓርቲያቸው አባላት አጥብቀው ወቅሰዋል። መይንን የሚወክሉት ሪፑብሊካዊት ሴኔተር ሱዛን ኮሊንስ፣ ሁለት የቀድሞ የሀገሪቱ የአካባቢ ጥራት ጥበቃ አገልግሎት ኃላፊዎችና አምሳ የቀድሞ የብሔራዊ ጸጥታና የውጭ ጉዳይ ፖሊሲ ኃላፊዎች ትራምፕን ልንደግፍ አንችልም ብለዋል። እነዚህ ሁሉ በቀድሞ የሪፑብሊካዊ አስተዳደሮች ያገለገሉ ሪፑብሊካውያን ናቸው። በርካታ የዩናይትድ ስቴትስ የድምፅ መለኪያ ሐዞች የውጭ ጉዳይ ሚኒስትር የነበሩት ሂለሪ ክሊንተን ቢሊዮነሩን ተወዳዳሪ ትራምፕን በብዙ እየቀደሙ መሆናቸውን እያመለከቱ ናቸው። የተባበሩት መንግሥታት ድርጅት ሶሪያዊቱ አሌፖ ከተማ ያሉ በሚሊዮኖች የሚቆጠሩ ነዋሪዎች ለላምባ ለውሃና ለኤሌክትሪክ መብራት የኤሌክትሪክ መብራት አያገኙም በማለት ውጊያው እንዲቆም ጥሪ አድርጓል። የወደሙት ነገሮች ሁሉ ተስተካክለው ረድኤት እንዲገባ ለማድረግ ነው ድርጅቱ ተኩስ እንዲቆም የጠየቀው። በምዕራብና በምስራቅ አሌፖ የሚኖሩ ሰዎች ካለፉት ጥቂት ሳምንታት ወዲህ በሶሪያ መንግሥት ኃይሎችና በአማጽያኑ መካከል በሚካሄደው ከፍተኛ ውጊያ ክፉኛ ተጎድተዋል። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባለ ሰሎሞን ክፍሌ ያቀርበዋል። በሶሪያ መንግስትና በሽምቅ ተዋጊዎቹ መካከል ላለፉት በርካታ ሳምንታት እየተካሄደ ባለው አረመኔያዊ ግጭት መራሩን ችግር እየቀመሱ ያሉት የምስራቅና የምዕራብ አሌፖ ነዋሪዎች ናቸው። ቁጥራቸው በውል ያልታወቀ ሲቪሎች ተገድለዋል፣ ቆስለዋል። በያዝነው ሳምንት የተካሄዱ ጥቃቶች የከተማይቱን የውሃና ኤሌክትሪክ መስመሮች ጎድተዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታዎች አስተባባሪ ቢሮ ቃል አቀባይ ጄንስ ላርኬ መዋቅሮቹ በአስቸኳይ ተጠግነው አገልግሎት ላይ ካልዋሉ በተጠቃሚው ሕዝብ ላይ የሚያስከትሉት ችግሮች በእጅጉ የከፉ እንደሚሆኑ አስጠንቅቀዋል። የእኛ ስጋት ዛሬ በምስራቅም ይሁን በምዕራብ በየአካባቢው በጠቅላላው በአሌፖ ከተማ ላይ ያንዣበበው አደጋ ነው። ከተማይቱ ውስጥ እስከ ሁለት ሚሊየን ሕዝብ ይኖራል። ውሃና መብራት ተቋርጦበት ሊሆን ይችላል። እንደምንሰማው ደግሞ አየሩ በጣም እየሞቀ በመሆኑ እንዲህ ህዝብ በብዛት በሚኖርበት አካባቢ በጤንነት ላይ ሊደርስ የሚችለው አደጋ እጅግ የበረታ ይሆናል። የታመሙና የቆሰሉ ሰዎችም አስፈላጊውን የሕክምና እርዳታ እንደማያገኙ ተገልጿል። የዩኒሴፍ ቃል አቀባይ ክሪስቶፍ ቡሬላክ በበኩላቸው በአሌፖ ሕፃናትና በአጠቃላይ ህዝቡ በኤሌክትሪክና ውሃ መቋረጥ ምክንያት አስጊ ሁኔታ ላይ ይገኛሉ ሲሉ ተናግረዋል። የውሃ አገልግሎቱ በአፋጣኝ ካልተጀመረ የተቅማጥና ከተመጣጠን ምግብ ጦት የሚከሰቱ በሽታዎች ህዝቡን በተለይም ህጻናቱን ሊጎዱ እንደሚችሉ ቃል አቀባዩ አስጠንቅቀዋል። ሪዮ በሚካሄደው የኦሊምፒክ ውድድር አራተኛ ቀን ላይ ጂምናስቲክስ፣ ዋናና የሌሎች የሜዳሊያ ዞሮች ይካሄዳሉ። በዋና ውድድር ክብር ያስመዘገቡ አሜሪካውያን ማይክል ፌልፕስና ኬቲ ሌድኪም ይወዳደራሉ። በአራት በመቶ ሜትር ዋና የወርቅ ሜዳሊያ ያገኘው ፌልፕስ በ200 ሜትርም የወርቅ ሜዳሊያ ያገኛል ተብሎ ይጠበቃል። ፌልፕስ በከፊል ማጣሪያ ዙር ከሁንጋሪያው ዋናተኛ ታማስ ኬንደረሲ ቀጥሎ ሁለተኛ ሆኗል። ፌልፕስ በ200 ሜትር የዓለምና የኦሎምፒክ ሬኮርድ አለው። የጃፓኗ ከተማ ናጋሳኪ የዛሬ 71 ዓመት በዩናይትድ ስቴትስ አቶሚክ ቦምብ የተመታችበትን ዕለት ለማሰብ የደወሎች ድምፅ ተስተጋብቶባታል። ዛሬ ከአቶሚክ ቦምቡ ድብደባ በኋላ ሁለተኛው የዓለም ጦርነት አብቅቷል። የደወሎቹ ድምፅ ሲሰማ በብዙ ሺዎች የሚቆጠሩ ሰዎች የሰላም ፓርክ በሚባለው የከተማዪቱ መናፈሻ ቦታ ላይ በዝምታ አስበውታል። የዩናይትድ ስቴትስ አቶሚክ ቦምብ በከተማይቱ እንዳረፈ ሰባ ሺህ የሚሆኑ ሰዎች ወዲያውኑ አልቀዋል። በብዙ ሺዎች የሚቆጠሩ ደግሞ በመጪዎቹ ወራት ውስጥ አልፈዋል። ሌሎች ደግሞ በአቶሚክ ቦምቡ ጨረራ ምክንያት እየታመሙ ሞተዋል። የናጋሳኪ ከተማ ከንቲባ የዓለም መሪዎች የኒውክሌር መሳሪያን ከገጸ ምድር እንዲያጠፉ ጥሪ አቅርበዋል። የኒውክሊየር ጥቃት የሚያደርሰው ጉዳት ምን ያህል እንደሆነ ለመረዳት ናጋሳኪን እንዲጎበኙም አሳስበዋል። ለዜናው የተያዘው ሰዓት አበቃ። ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርስ በ22 ሜትር ባንድ በ13860 ኪሎ ኸርስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 3 2008 ዓ ም ምሽት ፕሮግራም ነው። በኢትዮጵያ በሳምንቱ መጨረሻ ባለፈው ሳምንት መጨረሻ ማለት ነው ከተካሄዱ የተቃውሞ ሰልፎች ጋር በተያያዘ የተነሱ ሁከቶች ክፉኛ እንዳሳሰቡት የዩናይትድ ስቴትስ መንግሥት አስታውቋል። በሁከቶቹ የተነሳ ጉዳት ለደረሰባቸው፣ የንብረትና የኑሮ ኪሳራ ለገጠማቸው፣ እንዲሁም በምጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘናችንን ለመግለጽ እንወዳለን። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኤልዝበት ትሩዶ የተናገሩት ነው። አሁን የዕለቱ አብይ ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርስ ይቀርባል። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ኢትዮጵያ ውስጥ ባለፈው ሳምንት መጨረሻ በተካሄዱ የተቃውሞ ሰልፎች በአማራና በኦሮሚያ ክልሎች በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ወደ መቶ የሚጠጉ ሰዎች መሞታቸውን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እስከ ዛሬ ድረስ ደርሶናል ባሉት ሪፖርት የ86 ሰዎች ህይወት መጥፋቱን ተናግረዋል። በሌላ በኩል ደግሞ ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሰዎች እየታሰሩና ድብደባ እየተፈጸመባቸው መሆኑን ነዋሪዎች እየተናገሩ ነው። የኢትዮጵያ መንግሥት በበኩሉ ሀገሩ፣ አሁን ተረጋግቷል፣ እንዲህ ያለ ነገር የሚናገሩት የሀገሩን ሰላም ማናጋት የሚፈልጉ አሉባልተኞች ናቸው ይላል። ይህ ነው ለምሽቱ የያዝነው አብይ ርዕስ። አሁን እየተዘጋጀ ነው ያለው፣ እንደ ደረሰን እናሰማችኋለን። ወደ ተከታዩ ዘገባ እናልፋለን። አሁን ኢትዮጵያ ውስጥ ባለፉት ቅዳሜና እሁድ በተካሄዱ የተቃውሞ ሰልፎች የተገደለው ሰው ቁጥር ወደ መቶ እንደሚጠጋ አንዳንድ ምንጮች እየተናገሩ ነው። በመቶዎች የሚቆጠሩ ሰዎች መታሰራቸውና ብዙዎች ላይ ጉዳት መድረሱም ተገልጿል። ናይሮቢ የምትገኘው ባልደረባችን ጂል ክሬግ አደባባይ እየወጡ ስላሉት ሰልፈኞች ብሶት፣ መጪው ምን ሊሆን እንደሚችል አንዳንድ ተንታኞችን አነጋግራለች። ሌላው የዕለቱ አብይ ርዕስ ዘገባችን ነው። ይሄ ወደ ዋናው ዘገባ ስናልፍ ዋና መስሪያ ቤቱ እንግሊዝ ለንደን የሆነው ዓለም አቀፉ የሰብአዊ መብቶች ጥበቃ ተሟጋች ቡድን አምነስቲ ኢንተርናሽናል ባወጣው ሪፖርት በቅዳሜና በእሁዱ የኦሮሚያና የአማራ ክልሎች የተቃዋሚ ሰልፈኞችና የመንግስት ኃይሎች ግጭቶች የጠፋው ሕይወት ዘጠና ሰባት መድረሱን አስታውቋል። ተቃዋሚዎችና የመብቶች ተሟጋቾች በሚያወጧቸው መግለጫዎች የመንግስት ጸጥታ ኃይሎች ባልታጠቁና ድምፃቸውን በሰላማዊ ሁኔታ ሲያሰሙ በነበሩ ሰልፈኞች ላይ ተኩስ መክፈታቸውን እየተናገሩ ነው። ከመንግስቱ ወገን የሚናገሩት የሚሉት ግን ከዚህ የተለየ ነው። ከተቃዋሚዎቹ ሰልፈኞች መካከል ገዳይ መሳሪያ ወይም ትጥቆችን የያዙ እንደነበሩ አመልክተዋል። በፈንጂና በቦምቦች በጸጥታ ኃይሎችና በተቋማት ላይ ጥቃት አድርሰዋል ብለዋል። ሰልፎቹ የተዘጋጁት በሁከት ኃይሎች ነው ይላሉ፣ ፍቃድ እንደሌላቸውም ይናገራሉ የመንግስቱ ወገን። ምንም እንኳ በአማራና በኦሮሚያ ክልሎች ውስጥ ያሉት ሰልፎች የሚካሄዱት በተመሳሳይ ጊዜ ቢሆንም ሰበቦቻቸው ግን የተለያዩ መሆናቸውን የአምነስቲ ኢንተርናሽናል የአካባቢው ቢሮ የሰብአዊ መብቶች ጉዳዮች ፈታሽና መርማሪ ፍስሓት ተክሌ ለቪኦኤ ተናግረዋል። ኦሮሚያ ውስጥ ተቃውሞውን የጫረው የከተማይቱን ማለት የአዲስ አበባን ክልል ወደ ኦሮሚያ ያስፋፋው ማስተር ፕላን ነበር። አማራ ውስጥ ደግሞ የወልቃይት የአማራ ማንነት ጥያቄ ኮሚቴ አምስት አባላት መታሰር ጉዳይ ነው። እነዚህ ሰልፎቹንና የተቃውሞ መገንፈሉን የቀሰቀሱት ምክንያቶች ናቸው። እነ ኦሮሚያ ውስጥ ሰው ሰው ተቃውሞ ማሰማትና አደባባይ መውጣት የጀመረው በህዳር 2007 ዓመተ ምሕረት ነበር። የአዲስ አበባን ግዛት ያሰፋል የተባለውን ማስተር ፕላን መሰረዙን መንግሥት ገልጿል። ሰው ግን ተቃውሞውን አደባባይ መውጣቱንም ቀጥሏል። ከትናንት በቀደሙት ሁለት ቀናት በ12 የኦሮሚያ ከተሞች ውስጥ 67 ሰው መገደሉን አምነስቲ አመልክቷል። በአማራ ክልል ዋና ከተማ ባህር ዳር ላይ ደግሞ በእነዚያው ሁለት ቀናት ቢያንስ 30 ሰው መገደሉን የአምነስቲ ሪፖርት ይጠቁማል። ሰልፋችንን እንዳናካሂድ ባለሥልጣናቱ ፍቃድ ከልክለውናል ያለው የባህር ዳሩን ሰልፍ ጠርቶ የነበረው ሰማያዊ ፓርቲ ጥሪውን መሰረዙን ቀደም ሲል አስታውቆ ነበር። ይሁን እንጂ ሰው ከክልከላውና ከስረዛውን በኋላ ቢሆን አደባባይ ወጣና ለኦሮሞ ሕዝብ ያለውን ድጋፍ መግለጹና መንግሥት የየአካባቢውን ጉዳዮች እንዲፈታ መጠየቁ ተዘግቧል። ቅሬታው ፈንቅሎ የወጣው ባለፈው ወር የመንግስቱ የጸጥታ ኃይሎች በሽብር አድራጎት የተወነጀሉ አንድ የወልቃይት ኮሚቴ አባልን ለመያዝ በተንቀሳቀሱበት ጊዜ ነበር። የወልቃይት አካባቢ የኢህአደግ ባለሥልጣናት ይቅርታ፣ የወልቃይታ አካባቢ ኢህአደግ ስልጣን እስከያዘበት እስከ 1983 ዓ ም ድረስ በአማራ አካባቢ ውስጥ ተጠቃሎ እንደነበርና ከዚያ ወዲህ ባሉ ዓመታትም የአካባቢው ሰው ወደ አማራ ክልል ለመመለስ ጥያቄ ሲያነሳ መቆየቱ ተዘግቧል። የኦሮሞውንና ኦሮሞውንና አማራውን የሚያስተሳስራቸው ብሶቶቻቸውን ለመንግሥት ማሰማት እንዳይችሉ መደረጋቸው ነው ሲሉ የሕፃናትን በድህነት ውስጥ መኖር የሚዋጋው አሪጋቶ ኢንተርናሽናል የሚባለው ግብረሰናይ ድርጅት ባልደረባው ፍሬድ ኛቤራ ለቪኦኤ ተናግረዋል። I think partly according to my thinking is that ኢትዮጵያ ውስጥ በአጠቃላይ ለሲቪል ማኅበራትና አማራጭ ድምፆችን ለማሰማት ያለው መድረክ እየጠበበ የመጣ ይመስለኛል። ሰዎች ደግሞ የተለያዩ ብሶቶች ይኖሯቸውና የሚያሰሙበት መንገድ ያጣሉ። ቡድኖቹ እርስ በራሳቸው ሲጋጩና ሲፋተጉ ከኖሩ በኋላ አሁን ወደ አንድ ግንባር እየገቡ እንደሚመስላቸው የለንደኑ የምጣኔ ሀብት ጥናት ትምህርት ቤት የሰብአዊ መብቶች ጉዳዮች አጥኚው አወል አሎ ይጠቁማሉ። ባለፈው አንድ ዓመት ውስጥ ሰዎች እርስ በርሳቸው እንዳይነጋገሩ ወይም እንዳይግባቡ ያደረጓቸው ምክንያቶች ምን እንደሆኑ ሲፈትሹ ቆይተዋል። እናም በኦሮሞዎቹና በአማሮቹ መካከል የአጋርነት ስሜት መፈጠሩን መመልከት ይቻላል። መጪው ጊዜ ምን ሊሆን እንደሚችል ግን የአምነስቲውን ፍስሐ ተክሌን ጨምሮ ማናቸውም እርግጠኛ አይደሉም። በመንግስቱ ላይ ነው ሁኔታው የሚመረኮዘው። መንግስቱ ሰው ሰልፍ መውጣትና ሐሳቡን መግለጽ እንዲችል የሚያደርግ ከሆነ ሁኔታዎች ሊሻሻሉ ይችላሉ። መንግስት የበዛ ኃይሉን በመጠቀም የሚቀጥል ከሆነ ደግሞ ሁኔታዎቹ ምናልባት ይበልጥ ካልተበላሹ መቀጠላቸው አይቀርም። መንግስቱ በሰልፈኞች ላይ ማስጠንቀቂያ ማሰማቱን እንደቀጠለ ነው። ይህ ሁኔታ ደግሞ በአምነስቲው ፍስሐ ተክሌ እምነት የሚመራው ወደ ባሰ አለመረጋጋት ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ በሳምንት መጨረሻ ከተካሄዱ የተቃውሞ ሰልፎች ጋር በተያያዘ የተነሱ እከቶች ክፉኛ እንዳሳሰቡት የዩናይትድ ስቴትስ መንግስት አስታውቋል። አዲስ አበባ በሚገኘው የአሜሪካ ኤምባሲና በውጭ ጉዳይ መስሪያ ቤቱ የወጡ መግለጫዎች በግጭቱ ከሰልፈኞችና ከጸጥታ ባለሥልጣናት በኩል ህይወት ማለፉን ጠቅሶ ጉዳት ለደረሰባቸው ሀዘኑን ገልጿል። አዲስ አበባ የሚገኘው ኤምባሲ ያወጣው መግለጫ በተለይ ሰልፈኞቹ የተካሄዱት ያለ ፈቃድ በተለይ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት ጉዳይን በሰላም ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን የሚለው ቃል በማህበራዊ መገናኛ ብዙሀን ክርክርና ትችት ቀስቅሷል። ሄኖክ ሰማእግዜር ዝርዝሩን ይዟል። የዩናይትድ ስቴትስ መንግስት በኢትዮጵያ በተለይ በኦሮሚያና አማራ ክልል የተቀሰቀሱ ሰላማዊ ሰልፎችና እንቅስቃሴዎችን ተከትለው የደረሱ ጥፋቶችና ሁከቶች እንዳሳሰቡት አስታውቋል። We express our deep condolences to those who suffered as a result of the violence. We regret the damage to livelihoods, economic development, and the social fabric we urge all parties to support those who are seeking constructive dialogue and peaceful solutions. We also reaffirm our call to respect the constitutionally enshrined rights of all citizens, including those with opposition views, to gather peacefully and to express their opinions. <laughs> በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም በስፋት ተመሳሳይ ይዘት ያለው መግለጫ ያወጣ ሲሆን በማህበረሰብ የመገናኛ ብዙሃን በርካታ ትችቶች የተነሱበትና በውጭ ጉዳይ መስሪያ ቤቱ መግለጫ ያልተካተቱ አንዳንድ ይዘቶች ያለው ነው። መግለጫውን ከነ ሙሉ መልእክቱ እናሰማችሁ። ዩናይትድ ስቴትስ በቅርቡ በኢትዮጵያ ሰላማዊ ሰልፎችን ተከትሎ የተነሱ ሁከቶች ክፉኛ እንዳሳስባት ትገልጻለች። በሳምንቱ መጨረሻ በኦሮሚያና አማራ ክልሎች የተቀሰቀሱት ሁከቶች ከሰልፈኞቹና ከጸጥታ አስከባሪዎች ጉዳት ወይንም ሞት እንዳስከተሉ ከዘገባዎች መረዳታችንን እናስታውቃለን። የሞቱት ሰዎችን ቁጥር አስመልክቶ የታወቀ መረጃ የለም። የዩናይትድ ስቴትስ ኤምባሲ በውከቶቹ የተነሳ ጉዳት ለደረሰባቸው፣ የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በምጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘኑን ለመግለጽ ይወርዳል። ሰልፎቹ የተካሄዱት ያለፈቃድ መሆኑን እንረዳለን እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን። በሕገ መንግሥቱ የጸኑ ዜጎች በተቃውሞ የሚገኙትን ጨምሮ በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ ላይ ይፋ በሆነው መግለጫ በርካታ የሕዝብ አስተያየቶች ደርሰውታል። ወደ አንድ ሺህ ሰዎች ለጓደኞቻቸው ሲያካፍሉ ሌሎች ደግሞ ወደ ስምንት መቶ የሚጠጉ አስተያየት ሰጥተዋል። የሚበዙት አስተያየቶች ትችቶች ናቸው። ከእነዚህ መካከል ዳግማዊ ፋኖ በጣም አሳፋሪ ካለ በኋላ ጥቅስ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን ማለት ምን ማለት ነው? መቶ በመቶ ምርጫ ያሸነፈ አምባገነናዊ መንግስት ከመቼ ወዲህ ነው ለጸረ መንግስት ሰልፎች ፈቃድ የሚሰጠው ብሏል። ካሌብ ግርማ በበኩሉ ዩናይትድ ስቴትስ በኢትዮጵያ መንግስት ላይ ጫና ማድረግ አለባት ካለ በኋላ የዴሞክራሲ መድረኩን እንድታስፋፋ፣ የፖለቲካ እስረኞች ያለምንም አይነት ቅድመ ሁኔታ እንዲፈቱና በአስቸኳይ ነጻና ፍትሐዊ ምርጫ እንዲካሄድ ጠይቋል። ካሌብ ግርማ። አስተያየቶቹ ሙሉ በሙሉ በዩናይትድ ስቴትስ ኤምባሲ የፌስቡክ ገጽ ላይ የሚገኙ ናቸው። በትናንትናው እለት የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በበኩሉ በሳምንቱ መጨረሻ በኦሮሚያ ከስልሳ ሰባት በላይ በአማራ ክልል ደግሞ ከ37 በላይ ሰዎች መገደላቸውን ከምንጮቼ አረጋግጫለሁ ሲል አስታውቋል። ክቡራትና ክቡራን አድማጮች ቀደም ሲል ያስተዋወቅ ነው የዕለቱ አብይ ርዕስ ዘገባ አሁን ደርሶናል። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ኢትዮጵያ ውስጥ በሳምንቱ መጨረሻ በተካሄዱ የተቃውሞ ሰልፎች በአማራና በኦሮሚያ ክልሎች በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ወደ መቶ የሚጠጉ ሰዎች ሕይወት መጥፋቱን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እስከ ዛሬ ደርሶናል ባሉት ሪፖርት የ86 ሰዎች ህይወት መጥፋቱን ተናግረዋል። በሌላ በኩል ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሰዎች እየታሰሩና ድብደባ እየተፈጸመባቸው መሆኑን ነዋሪዎች ይናገራሉ። የኢትዮጵያ መንግስት በበኩሉ ሀገሩ አሁን ተረጋግቷል፣ እንዲህ ያለ ነገር የሚናገሩት የሀገሩን ሰላም ማናጋት የሚፈልጉ አሉባልተኞች ናቸው ይላል። ሁሉንም ወገን ያነጋገረችው ጽዮን ግርማ ዘገባ አላት። ባሳለፍ ነው ቅዳሜና እሁድ ማለትም ሐምሌ ሰላሳና ነሐሴ አንድ ቀን በኢትዮጵያ በአዲስ አበባ በኦሮሚያ የተለያዩ ከተሞችና በአማራ ክልል በተደረጉ ሰላማዊ ሰልፎች በቀጥታ በሰልፈኞቹ ላይ በተተኮሰ ጥይት ወደ አንድ መቶ የሚጠጋ ሰው መገደሉን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፍ ብዙሀን መገናኛ እየገለጹ ይገኛሉ። ከዚህ ቁጥር ውስጥ ከሰላሳ በላይ የሚሆነውን የሚይዘው በአማራ ክልል የተፈጸመ ግድያ እንደሆነም ይገልጻሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የፓርቲያቸው ጽሕፈት ቤቶች በተለያየ ቦታ በመዘጋታቸውና አባላቶቻቸው በመታሰራቸው እንደ ልብ ተንቀሳቅሶ መረጃ ማሰባሰብ እንዳልቻሉ በመግለጽ የሞቱ የቆሰሉና የታሰሩ ሰዎችን በአግባቡ መዝግቦ ለመያዝ እንደሚቸገሩ አስረድተዋል። ከየ አካባቢው አገኘ ነው ባሉት መረጃ መሰረት በዛሬው ዕለት የተጠናቀረ ነው ያሉትን መረጃ ይገልጻሉ። አያይዘውም በከተሞች ያለውን ሁኔታ ያስረዳሉ። ሞቱ የተባሉት ሰዎች አሁን ባገኝ እንዳታ መሰረት ሰማኒያ ስድስት ሰዎች ደርሰዋል። ለጊዜው የደረሱን የቆሰሉትን ሰዎች በትክክል እንትን አላለም። ምክንያቱም ብዙ ሰው በየቦታው ታስረዋል። ከቅዳሜ ወዲህ በጣም ከፍተኛ ሐዘን ላይ እናለን ኦሮሚያ አካባቢ፣ እንዲሁም በአማራም ከተለያዩ ሚዲያዎች እንደምንሰማው ብዙ ሰው ሕይወቱ አልፏል እና ስለዚህ የሐዘን ድባብ ነው በየቦታው ያለው። ብዙ ሰው ነው ያለቀብን፣ ስለዚህ እናዝናለን። ይሄ በአንድ በኩል ሆኖ ከቅዳሜ ወዲህ በጠቅላላው የታጣቂ ኃይል ጦር ሰራዊቱ በኦሮሚያ ክልል እንደተሰማራ ነው ሰው መዘዋወር የማይችልበት ወጥቶ እቃ መግዛትም የማይቻልበት ደረጃ ላይ እንዳለ ነው ከየአካባቢው የሚደርሱኝ ለምሳሌ ምዕራብ ወለጋ ግንቢ ውስጥ ካለችው መንዲ ከተማ ሰው ከትላንት ጀምሮ መዛወር እንደማይችል ፣ ነጆም እንደዚሁ ለማድረ የሆነ ግንቢም፣ ወጥቶ ለመመለስ አስቸጋሪ ነው ይሉኛል። እና ስለዚህ ከየቦታው በወታደራዊ ኃይል ነው ያለችው ኦሮሚያ አቶ ሙላቱ ገመቹ አያይዘው አገኘሁ ባሉት መረጃ ህዝብ ባዶ እጁን ሆኖ ለሰላማዊ ሰልፍ በወጣበት ወቅት እንደ ነቀምት፣ አወዳይና ሀሮማያ በመሳሰሉ ከተሞች በአንድ ቦታ ላይ ከአስር ሰው በላይ በመግደል የጅምላ ግድያ መፈጸሙን ይናገራሉ። አሁን ለምሳሌ ግንቢ ላይ የደረሰኝ ኢንፎርሜሽን፣ ግንቢ ላይ የሞተው ጋራዥ ውስጥ እየሰራ እያለ ነው ነው ተተኩሶ የተገደለው ስራ ላይ እያለ በቤቱ አሁን ግማሹ ከቤቱ ተወስዶ ነው፣ ግማሹ መንገድ ሲሄድ ነው እየተባለ ነው። ለእኛ አሁን ኢንፎርሜሽን የሚደርሰኝ። እኔ እኮ መንግስት ቅሬታ ብኖረውም እነዚህ ማስኪሊንግ እንደዚህ አይነቱ ነገር ለምን ይሆናል? ይሄ ባልታጠቀው ህዝብ ላይ እንትን ማድረጉ ደስ የሚል አይደለም። ይሄ ለእግዚአብሔርም የሚመች አይደለም። እንዲህ አይነቱ ነገር ፈጣሪም አይወደውም። ይህንን ተግባር ማድረግ በጣም የሚያሳዝነኝ ደግሞ ትዕዛዝ እንኳን ቢሰጠው ይሄንን ያደረገው ታጣቂ ኃይል ሊያዝን ይገባል ወንድሙ ነው። መንግስት ሁሉ ያልፋል። የማልፈው ሀገር ነው ወገኖች ሁሉ ይኖራሉ። ያስተዛዝባል። ይሄ ቀውጢ ቀን ካልፎ ሌላ ጊዜ ሲመጣ ይሄ ሊሰማን ይገባል እና እርስ በእርሳችን አሁን እንዲህ አነጣጥረን ገለን የምንፈልገውን እናገኛለን ገለን እና ስለዚህ ይሄንን በጥቅ ሊያስቡበት ይገባል። በሌላ በኩል በጎንደር ከተማ እጅግ ሰላማዊ በሆነ ሁኔታ ተቃውሟቸውን ያሰሙ ሰዎች ቤት ለቤት በተደረገ አሰሳ እየታሰሩ መሆኑን ነዋሪዎች ይናገራሉ። የጎንደር ከተማ ነዋሪ የሆኑት አቶ ክንዱሽ ሀጎስ ይህ ለሕዝቡ ኃላፊነት የማይሰማው መንግስት ነው ይላሉ። መጀመሪያ በሰላም ተቀምጦ የነበረ ሰው የሐምሌ አምስት ውስሉ ሳይደርቅ የሐምሌ አምስት እንባው ሳይደርቅ በድጋሚ ሰላም በማስከበር ሰበብ ገብተው ሰላም አደፍርሶ ሲያበቃ ሰላሙ ደፍርሶበት ግርግር ሲል የነበረውን ወጣት ወደ ሶስት መቶ የሚጠጋ ሰብስቦ አጉሮ ሴትም ወንድም ሳይለዩ አንድ ቦታ ላይ ነው። አጠቃላይ ሶስት ቦታ ላይ ያሉ የተያዙ ወጣቶች፣ ከዛ ውስጥ የወጡ ሰዎችም አሉ። የተያዙት ወንድም ሴትም እጅና እግራቸው እየተቀጠቀጡ መንቀሳቀስ በማይችሉበት ደረጃ ነው ያለው። እንግዲህ ይሄ በቀል ማለት ይቻላል። ህዝቡ ምን እንዳጠፋ ባላቅም፣ ጠላትን እንኳን ይህን ያህል አትበቀለው ዘር ከማጥፋት ለይሸማዩ ነገር አይደለም ይሄ እና መንግስት እየሰራ ያለው ስራ በእውነቱ በጣም ፍጹማን ባገናዊ የሆነ ስራ እየሰራ ነው። ይህ ደግሞ ለዚች ሀገር መጻኢ እጣ ፈንታ መልካም አይደለም ብዬ አምናለሁ። ስሙ እንዲጠቀስ ያልፈለገ አንድ ነዋሪ ከታሰሩት መካከል እድሜው ትንሽ በመሆኑ የተለቀቀ አዳጊ የነገሬ ነው በማለት እስረኞች እየተደበደቡ መሆኑን ይገልጻል። እዛ የወጣውን ልዝ ያግኝቸዋለሁ አንድ ልዝ ማለት ነው እና ያው ልዝ ነው እሱ ከነበረበት ካምፕ ብቻ ሶስት መቶ እንደነበሩ ነግሮኛል። ወጣቶቹ ላይ ያው እናንተ ናችሁ እየዘረፋችሁ ምን እያላችሁ እያሉ አስገድዶ ማለት ይላል። እነሱ ያልሰረቁትም ወስደው ወታደር ካምፕ ላይ በመዝጋት እየደበደቧቸው ነው ያለ። በቀላሉ እንደነገረኝ ከሆነ በጣም እጅና እግራቸው እንደማይሰራ በጣም እንደተደበደቡ ነው የነገረኝ። በጎንደርና በባህር ዳር ከተማ አቶ በረከት ስምዖን፣ አቶ አዲሱ ለገሰና ሌሎች ባለስልጣናት ተገኝተው ህዝቡን ለማወያየት ጥረት እያደረጉ መሆኑን በጎንደርና ና በባህር ዳር ያነጋገር ናቸው ነዋል ተባባሪዎች የገለጹ ሲሆን ህዝቡ መድረክ ባገኝበት አጋጣሚ ሁሉ ብሶቱን እየተናገረ ነው ይላሉ። በጎንደር ከተማ ግን ሁለቱ ባለስልጣናት ይገኛሉ ተብሎ ባለመገኘታቸው በዛሬው ዕለት ረብሻ ተፈጥሮ እንደነበር ገልጸዋል። በአጠቃላይ በዛሬው ዕለት ያነጋገርናቸው ነዋሪዎች ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሁሉ ውጥረት መንገሱን ይገልጻሉ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድን ነዋሪዎቹ ስለሚያነሱት ጉዳዮች ጠይቂያቸው ነበር በተጨባጭ አሁን ሀገራችን ውስጥ ያለው ሁኔታ ሰላምና መረጋጋት ያለበት ነው። ነገር ግን ይሄ ሰላምና መረጋጋት ቀጣይነት እንዳይኖረው በሰው አይምሮ ውስጥ መረጋጋት እንዳይፈጠር በብዙ መልኩ እየተሰራጩ ያሉ አሉባልታዎች አሉ። በተለያዩ ሶሻል ሚዲያ የሚሆን ኢንፎርማል በሆኑ የመረጃ መለዋወጫ ዘዴዎችም ሊሆን ይችላል። መከላከያ እንዲህ እያደረገ ነው፣ ፖሊስ እንዲህ እያደረገ ነው፣ ወጣቶች ላይ ይሄ እየተፈጸመ ነው፣ እዛ አካባቢ ይሄ እየሆነ ነው በሚል በአይምሮ ውስጥ መረጋጋት እንዳይፈጠር ና ሁል ጊዜ ሰው ስጋት ውስጥ እንዲሆን የሆነ ረብሻ ሲፈጠር እንዲበረገግ ለማድረግ የሚጠቀሙባቸው የተለያዩ ስልቶች ናቸው አቶ መሀመድ አያይዘው በአጠቃላይ ችግሩ የተፈጠረው የኢትዮጵያን ሰላም መሆን በማይፈልጉ ሀይሎች በተፈጸመ ድርጊት ነው ይላሉ አሁን የጠቀሻቸው ተቋማትና ሚዲያዎች እንዲሁም በማህበራዊ ሚዲያ ጭምር ሀላፊነት በጎደለው መልኩ የሚጠቀሱ ቁጥሮች አሉ። ከሰው ህይወት ጋር በተገናኘ ከንብረት ውድመት ጋር በተገናኘ የሚጠቀሱ ቁጥሮች አሉ። አሁን ቁጥሩ ብዙም አያወዛግበንም። መንግስት ያው በቀጣይ አጣርቶ ከሰው ህይወትም ጋር በተገናኘ ከንብረትም ጋር በተገናኘ ያሉ ሁኔታዎችን ግልጽ የሚያደርግበት ሁኔታ ነው ያለው። ነገር ግን እንደ መንግስት አቋም ከወሰድ ነው የአንድም ሰው ህይወት እንዲጠፋ ፍላጎት የለውም። የአንድም ሰው ህይወት ያሳስበዋል። በአንድም ሰው ህይወት መጥፋት ከፍተኛ ሐዘን ይሰማዋል። እዚህ ላይ ብዙም ፎከስ አላደርገም። ያው በቀጣይ በኋላም ወደፊትም ልንነጋገርበት እንችላለን። መረጃዎች ተጣርቶ የሚወጡበት ሁኔታ ነው ያለው ኃላፊነት በሚሰማው መልኩ መንግስት በቀጣይ ይፋ የሚያደርግበት ሁኔታ ይኖራል የሚል ስላለ ነው። የአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን በጎንደር ከተማ ስብሰባ ተጠርቶ ቀረብን ያሉት ሰብሳቢዎቹ የተለያየ መድረክ ስላላቸው በተደራራቢ ስብሰባ ምክንያት ሊሆን ይችላል ብለው እንደሚገምቱ ገልጸው፣ በአጠቃላይ በክልሉ ላይ እየቀረበ ያለውን ቅሬታ በተመለከተ አስተያየታቸውን ሰጥተዋል። እነዚህ ህገወጥ ተግባራት በተካሄዱበት ወቅት የጸጥታ መዋቅሩን ጭምር፣ ለምሳሌ ባህር ዳር ብንወስድ የጸጥታ መዋቅሩ ጭምር ፖሊስ ጭምር ሰላም እና ጸጥታን ለማስከበር በተንቀሳቀሰበት ወቅት በቦምብ ተመጥቷል፣ በሽጉጥ ተመጥቷል። ይሄ በባህር ዳር ከሁለት ቀናት በፊት የተደረገ ነው። እናም የጸጥታ መዋቅሩ ራሱን አሳልፎ ለሰላም ማስከበር ራሱን አሳልፎ ለዜጎች መብት መከበር ራሱን አሳልፎ እየተደበደበም እየተመታም የህብረተሰቡን ሰላም ለማስጠበቅ እየተንቀሳቀሰ ነው። ስለዚህ በዚህ ሂደት የማንፈልገው የዜጎች መጎዳት፣ ግጭት፣ አልፎም ተርፎ የዜጎቻችን ህይወት መጥፋት ተከስቷል። የክልሉ መንግስት ደግሞ በዚህ አጋጣሚ የአንድ ዜጋም ቢሆን ስራው ምንም ይሁን ምን የጸጥታ መዋቅር ይሁን ሲቪልም ይሁን ሌላም ይሁን የአንድ ሰውም ህይወት ቀርቶ ደም መፍሰስ እንደሌለበት በማመን በጥንቃቄ ህብረተሰቡን ለመምራት በሰላማዊ ሰልፎቹ ላይም ህገወጥ ቢሆኑም እንኳን የሰው ህይወት እንዳይጠፋ ጥረት እየተደረገ ነው። ይሄ ሆኖ ግን ከዚህ አልፎ የዜጎቹንም የዜጎችንም ህይወት የጸጥታ ሀይሎችን ህይወት አደጋ ላይ የሚል የሚጥል እንቅስቃሴ ግጭት በተከሰተበት ወቅት ግጭቱ የመጣቸው ችግሮች ይከሰታል። የሰው ህይወት መጥፋት፣ ሌሎች ሌሎች ተከስተዋል። እነዚህ በጣም አሳዛኝ ናቸው። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ህዝቡ ላለፉት ዘጠኝ ወራትና ከዚያ በላይ አደባባይ ወጥቶ በባለቤትነት ጥያቄ እየጠየቀ መሆኑን ዓለም ሁሉ እያየው፣ እኛ ያስተባበር ነውና ያስወጣ ነው አይደለም። አሁንም የምንናገረው እንግዲህ ባለቤት አልባ ነው የሚያሰኝም አይመስለኝም። ነግዱ፣ ህዝቡ ራሱ ባለቤት ነው። ህዝብ በጠቅላላው አንድ ላይ ተነስቶ ለራሱ ጉዳይ፣ እኔ የወከልኩት ሰው የለም፣ እኔ ራሴ ጉዳይን አስፈጽማለሁ ካለ የሚከለክለው ምን ነገር አለ? ይሄ እኮ መረጠን የተባለው ህዝብ እኮ ነው የወጣው፣ ሌላ ጉዳይ አይደለም። መረጠን የተባለው ህዝብ መቶ በመቶ መርጦናል የተባለው ህዝብ ስለወጣ እነዚህን ህዝቦች ማረጋጋት ነው፣ በሰላማዊ መንገድ ማካሄድ ነው፣ ወይስ አጸፋው ጥይት ነው? በሌላ በኩል ፍሪደም ሀውስ የተባለው ዓለም አቀፍ የዴሞክራሲ ሀሳቦች አራማጅ ተቋም በኢትዮጵያ የተፈጠረውን ሁኔታ አስመልክቶ የኢትዮጵያ መንግስት ትክክለኛ የሀብት ክፍፍልና ግልጽ የሆነ መንግስት እንዲኖር በጠየቁ ዜጎች ላይ የወሰደው ገዳይ እርምጃ እንዲያቆም እንጠይቃለን ሲል መግለጫ አውጥቷል። አምነስቲ ኢንተርናሽናል በበኩሉ በኦሮሚያና በአማራ ክልል በመቶዎች የሚቆጠሩ ሰዎች በፖሊስ ጣቢያ፣ መከላከያ ማሰልጠኛ ጣቢያን ጨምሮ ወዳልታወቁ ማሰሪያ ቦታዎች ተወስደው ታስረዋል ካለ በኋላ በተቃውሞ ላይ በነበሩበት ወቅት የታሰሩ በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጠይቋል። እየተካሄደ ባለው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሪፑብሊካን ፓርቲውን ወክለው እንዲወዳደሩ የተሰየሙት ዶናልድ ትራምፕ ወደ አሜሪካ በሚገቡ ሙስሊሞች ላይ እገዳ እንዲደረግ ባቀረቡት ጥሪና በጦርነት ላይ ከሞተው የዩናይትድ ስቴትስ ወታደር ሙስሊም ቤተሰብ ጋር በቅርቡ በፈጠሩት ጠብ ምክንያት አሜሪካውያን ሙስሊሞች ቁጣ የተቀላቀለበት ምላሽ እየሰጡ ናቸው። ዶናልድ ትራምፕ እኔ አሸባሪነትን ስላሰጋኝ የሰጥቶት አስተያየት እንጂ ሙስሊሞችን በመተቸት ያቀረብኩት አይደለም ይላሉ። ዘጋቢያችን ማይክ ኦ ሶሊቨን ግን አንዳንድ ሙስሊም አሜሪካውያን ትራምፕን የሚከሷቸው በምርጫ ዘመቻ ክርክርና በጥላቻ ንግግር መካከል ያለውን ልዩነት መስመር ተላልፈዋል ሲሉ መሆኑን ይገልጻል። ሰሎሞን ክፍሌ ያቀርበዋል። አሜሪካውያኑ ሙስሊሞች በአሁኑ ወቅት ተቃውሟቸውን እያስተባበሩና በማኅበረሰብ መገናኛ ብዙሀን ድምጻቸውን እያሰሙ ነው። ዶናልድ ትራምፕ ከአንዳንድ ሙስሊሞች በብዛት ከሚኖሩባቸው አገሮች ወደ ዩናይትድ ስቴትስ በሚመጡ ሰዎች ላይ ጊዜያዊ እገዳ እንዲደረግባቸው ያደረጉት ጥሪ ነው ይህን ነቀፌታ ያስከተለባቸው። በንግድ ሥራ የሚተዳደሩት ሙስሊም አሜሪካዊው ናቪድ የትራምፕ አስተያየቶች አስቆጮዎች ናቸው ይላሉ። ይህ አሁን የምንገኝበት ብሔራዊ ሁኔታ ሁላችንም በአንድ የተጨናነቀ ቲያትር አዳራሽ ውስጥ ሆነን ከተመልካቾቹ አንዱ ብድግ ብሎ እሳት እያለ እንደሚጮህና ሽብር በመፍጠር ሁሉንም በማደናገጥ ላይ ያለ ይመስላል። የትራምፕ ምረጡኝ ዘመቻ አስተባባሪዎች ግን የሙስሊም ደጋፊዎችን አስተያየት በዋቢነት ይጠቅሳሉ። ሳጅድ ታራር ሙስሊም አሜሪካዊ የትራምፕ ደጋፊ ነው። ለዶናልድ ትራምፕ ቁጥር አንድ ቅድሚያ የሚሰጡት ተግባር የአሜሪካውያንን ደህንነት ማስጠበቅ ነው። እንደ አንድ ሙስሊም አሜሪካዊ እኔም ቅድሚያ የምሰጠው አብይ ተግባር ይኸው ነው። ዶናልድ ትራምፕ በበኩላቸው የሚሉት ኢላማ የማደርገው ሽብርተኝነትንና አሸባሪዎቹን የሚፈለፍለውን የዓለም ክፍል ነው ነው ሙስሊም ተቻዎቻቸው ግን ትራምፕ ሽብርተኝነትን የሚመለከቱት ከአንድ ታላቅ እምነት ጋር በማመሳሰል ነው ይላሉ። ሁሳን አይሉሽ አንዱ ናቸው። ለነገሩማ ያለውን ጸረ ሙስሊም አስተያየት ያለዝበዋል ጸረ ሙስሊሙን ንግግር የተለሳለሰ አቀባበል እንዲኖረው ለማድረግ ይረዳል። ምክንያቱም እንደ ትራምፕ ያሉ ታዋቂ ሰዎች ሲናገሩት ደህና ይመስላል። ከፓኪስታን ወደ ዩናይትድ ስቴትስ ከመጡ ሃምሳ ዓመት የሆናቸው ራፊቅ አህመድ እምነት አለኝ የሚሉት ደግሞ በመራጩ ሕዝብ ላይ ነው። አብዛኛው የአሜሪካ ሕዝብ ብልህ ነው። ሙስሊሞች ለዚህች አገር ብዙ አስተዋጽኦ እንዳበረከቱ መራጮች ይገነዘባሉ ብዬ ተስፋ አደርጋለሁ። ሌላው የኩርድስታኑ ስደተኛ ቲማር አህመድ በበኩሉ በጦርነት ላይ የሞተው ሙስሊም አሜሪካዊ ወታደር አባት የተናገሩትን ያስተጋባል። በዩናይትድ ስቴትስ ሕገ መንግሥት ላይ እምነት ያለው መሆኑን ነው የሚናገረው ከየትኛውም አካባቢና ወይም የቀደመ ታሪክህ ምንም ይሁን ምን ሕገ መንግሥቱን አክብረህ እስከ ተገኘህ የዚህች አገር ዜጋ ነህ። ሁሉም ሃይማኖቶች ይከበራሉ። ሁሉም ዘሮች የሚታዩት በአንድ ዓይን ነው። ዶናልድ ትራምፕ ባለፈው መጋቢት በተካሄደ የሕዝብ አስተያየት መለኪያ 11 በመቶ የሙስሊሞች ድጋፍ አላቸው። ከዚያ በኋላ የተካሄደ የሕዝብ አስተያየት መለኪያ የለም፣ ነገር ግን ዶናልድ ትራምፕ ወደ አሜሪካ በሚገቡ ሙስሊሞች ላይ እገዳ እንዲደረግ ጥሪ ካቀረቡና በጦርነት ከሞተው የዩናይትድ ስቴትስ ወታደር ሙስሊም ቤተሰብ ጋር ከተጋጩ ወዲህ ድጋፉ እየቀነሰ መምጣቱን ብዙ ሙስሊሞች ይናገራሉ። የተከበራችሁ አድማጮች፣ ለአራት ሰዓት ሀያ ጉዳይ ሆኗል። አሁን ከምሽቱ አዲስ አበባ ላይ አስተናጋጆቻችሁ ሰሎሞን አባተና አዳኝ ፍስሐየንን አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማለን። ጥናስል የአሜሪካ ድምጽ ሬዲዮ አማርኛ ክፍል ፕሮግራም በአሁኑ ጊዜ በኢትዮጵያ ውስጥ ተከስቶ ያለው ሕዝባዊ እንቅስቃሴ ነው። እንቅስቃሴው በኢትዮጵያ ሕዝብ መካከል ያለው እንቅስቃሴ ስለሆነ የኢትዮጵያ ህዝቦች ደግሞ እርስ በእርሳቸው ከመተላለቅ አስቀድሞ ገዢ መደብ ካሉት የፖለቲካ ተቃዋሚ ኃይሎች የትኛውም ዓለም ኢትዮጵያውያን ስለሆኑ ከኢትዮጵያኖቹ ፊት ለፊት ተወያይቶ ተከስተ ያለውን ችግር መፍታት የገዥ መደብ ፍላጎት በግብ ማቅረብ እንዳለበት የኢትዮጵያ ዚያ ነበር። ስለዚህ ችግሩ ወደ ምትላለቅ ከመሸጋገሩ በፊት የህዝባዊ ጥያቄ በመሆኑ ይህ የህዝብ ጥያቄ ደግሞ ማንኛውንም ክፍሎች የፖለቲካ ኃይሎች ሊመልሱ ስለማይችሉ አወንታዊውን አምነው ችግሩን በሰላማዊ መንገድ ሊፈታና ያለውን የኢኮኖሚ ተቋሞች ሳይፎቱ ሳይወድሙ የተጀመረውን የኢኮኖሚ ግንባታ በሰላማዊ መንገድ እንዲቀሳቀስ ሰላም እርቅ ወሳኝነት አለው። አክሰልት ቴሮስ ሀይለማርያም ተሳሚዎች አሜሪካ ታንኪ አሎ ቤቤ። እንደምናችሁ ሰላም ናችሁ? እኔ በጎንደርና ባህር ዳርና ባሮሞ የተደረገው ያለው የሚመተው ያለ ለምን እንደሆነ እኔ አይገባኝም። መንግስት ፈቃድ አልሰጥም ብለዋል፣ አልሰጠም። ስለዚህ ሰዎቹ የራሳቸው ሪስፖንስብልት ነው። አንስትን መጀመሪያ የጀምረ ህፃናቶች እየሞቱ ናቸው ህዝቡ ለምኑም ወላጆች ወላጆች ሲሆኑ ቤተሰብ አይመክራቸውም። ምክንያቱም ይህ መንግስት ሰላማዊ ሰልፋ አታደርጉ ብለዋል። እኔ ደጋፊ አይደለም፣ ግን ሰላማዊ ሰልፋ አታደርጉ ከባለ የራሱ ርስፋት ትብልት ነው። ሰው ሞተዋለ እና ህፃናቶች በስተያሩ አሁን እየመሩት እነሱም መንግስት መያዝ አለበት፣ እነሱም ይመሩት ያሉ ወደ ፍርድ ማቅረብ አለበት። አመሰግናለሁ። ተሻለ ነው የሳትናንት በቅድሚያ ቪኦኤ በደረሰው እርኬት ሰፋ ያለ ዘገባ በማቅረባችሁ በጣም እናመሰግናለን። የዛሬ ሳምንት እሁድ እለት የጎንደርን በእለቱ ባለመዘገባችሁ ቅር ከተሰኙት አንዱ ነበርኩ። የኢትዮጵያ መንግስት አሁን መባነን አለበት። በህዝብ መቶ በመቶ ተመረጥኩ ያለ መንግስት የግፍ አገዛዝ እንደመረረው መስዋዕትነትን በመክፈል እየገለጸ ነው። አሁን ማድረግ ያለበት በአስቸኳይ ጋዜጠኞችንና የፖለቲካ እስረኞችን መፍታት፣ ከተቃዋሚዎች ጋር ቶሎ ንግግር መጀመር። እንደ መንግስትነቴ የንጹሀን ደም ሲፈስ፣ ህይወት ሲቀጠፍ ያሳዝነኛል የሚል መንግስት ከሆነ ይህን የግድ ማድረግ አለበት። የእኛ ተቃዋሚዎች ባዮች የመግለጫ ጋጋታ የኢትዮጵያ ህዝብ አይጠቅመውም። ለኢትዮጵያ ህዝብ ስትሉ ልዩነታችን አስወግዳችሁ አንድነት ፍጠሩ። እናንተም ስንት ሰው እስኪሞት ነው የምጠብቁት? መንግስት መሳሪያ ቢጨብጥም ቃታውን እንዲስብ ያደረጋችሁት እናንተ ናችሁ። መንግስት ብቻ ተጠያቂ አይደለም። የመጀመሪያ ተጠያቂ እንደውም የተቃዋሚዎች አንድ አለመሆን ነው። ሲሳይ መዝገበ ነኝ ከሜንፊስ ቴኔሴ። ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን በደቡብ ሱዳን ስላለ የሙዚቃ ትርኢት ዝግጅት አለን። ራሳቸውን አና ታባ ሙቭመንት ማለት አና ታባ ንቅናቄ ብለው ይጠራሉ። በርከት ያሉ ደቡብ ሱዳናውያን ሙዚቀኞች ናቸው። በብጥብጥ እየታመሰች ባለችው ሀገራቸው ሰላም እንዲሰፍን የሚማጸኑት ዜማ አውጥተዋል። ሁከት እንዲያከትም ለያዝነው ዓመት የበኩላችንን አስተዋጽኦ ለማበርከት የደረስ ነው መሆኑን የደረሱት መሆኑን ይናገራሉ። ከናይሮቢ የቪኦኤ ጅል ግሪክ ያጠናከረችውን ዘገባ ቆንጅታዬ ይዛዋለች። ጅኑቢን ኩልዮም ሞት ሞት ለምቴን ለደቡብ ሱዳናውያን ሁሉ በተለይም በዚህ ዋጋቢስ ጦርነት የቤተሰብ አባላት ሁሉ ይሁን ብለው ነው። እነዚህ ሙዚቀኞች፣ አርቲስቶችና ተሟጋቾች ይህንን በአረብኛ አና፣ ታአባን አሁንስ ታከተኝ ደከመኝ የሚለውን ዘፈን የደረሱት ድምፃዊና ለሰላም ተሟጋቹ ማናሴ ማቲያንግ ይህን ለማድረግ ያነሳሳን ዋና ምክንያት አገራችንን ያመሰቃቅላት ጦርነት ስለታከተን ነው ይላል ማንንም አይጠቅምማ በአሁኑ ሰዓት በጦርነቱ ሁሉም ሰው ነው የሚሰቃየው ስለዚህ ይሄ የሁሉም ህዝብ ድምፅ ነው በረሃብ በበሽታ ወይም በጥይት እያለቅን ነው ደከመን ሙዚቀኞች ሰዓሊያን፣ ገጣሚያን፣ ተዋንያንና ተሟጋቾች ያሉበት ስብስብ ደቡብ ሱዳንና ኬንያ ውስጥ ካሉ አባላት የተውጣጣ ነው እና ባለፈው ሳምንት ኬንያ ሌክ ኤልሜናታያ ውስጥ የሰላም ጉባኤ አድርገው ሲያበቁ ይህንን ዜማ ደረሱ። ከዚያም በላይ የደረሱት ዜማ የረጅም ጊዜ እቅድ አንድ አካል ብቻ ስለሆነ በህብረተሰቡ ውስጥ የለውጥ ኃይል ለመሆን የሚያስችላቸው የተግባር መርሃ ግብርም እንዳዘጋጁ ይናገራሉ። ከሀገር ውጭ ሆነን መልእክታችንን ለመናኘት ስለማንችል የሰላም ዘመቻችንን ለመቀጠል አሁን አርቲስቶች ወደ ሀገር ውስጥ ተመልሰዋል ብሏል ማቲያንግ። እንደ አውሮፓውያን አቆጣጠር በ2013 ዓ.ም የደቡብ ሱዳን ፕሬዝደንት ሳልቫኪር ምክትል ፕሬዝዳንታቸው የነበሩትን ሬክ ማቻርን መፈንቅለ መንግሥት ሊያካሂዱ ማሴራቸው ተደርሶበታል ብለው በመወንጀል ከስልጣን አባረሯቸው። በዚያው ዓመት ታህሳስ ወር ውስጥ በሀገሪቱ ዙሪያ ሁከት ተቀጣጠለ። ማቻር ጁባን ለቀው ወጡ። ባለፈው ዓመት ልክ በዚህ በነሐሴ ወር ሁለቱ ተቀናቃኞች አንድ የሰላም ስምምነት ላይ ደረሱ። ማቻር ግን ወደ ጁባ የተመለሱት በሚያዝያ ወር ነበር። ባለፈው ወር ውጊያው አገረሸና ጁባ ውስጥ ብቻ 300 ገደማ ሰው ተገደለ። ማቻር እንደገና ተነስተው ኮበለሉ፣ ዱራቸው ገቡ። ኪር በምትካቸው አዲስ ምክትል ፕሬዚደንት ሾሙ። ብዙዎች ታዲያ አሁን የተደረሰው የተኩስ አቁም ሀገሪቱ ተመልሳ ብጥብጥ ውስጥ እንዳትዘፈቅ ለመከላከል ይረዳል ብለው ተስፋ ያደርጋሉ። አርቲስቶቻችን ራሳቸው ስለነበሩ በቦታው በሁኔታው ውስጥ አልፈዋል። ዘፈኑን የቀረጹት ብዙዎቹ ሁከቱ በተቀሰቀሰበት ጊዜ ጁባ ነበሩ። እንዲያውም የአንደኛው አርቲስት የባንድ አባል ተገድሏል። ባለፈው አርብ የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ባለስልጣን ኢጋድ ባወጣው መግለጫ ክልላዊ የጥበቃ ኃይል እንዲላክ ያሳሰበ ሲሆን የደቡብ ሱዳን መንግስት በሀሳቡ መስማማቱን ገልጿል። የማቻርም ጥያቄ የጥበቃ ኃይል ይግባ የሚል ነበር። ኪር በበኩላቸው ካሁን ቀደም ሀገራችን ተጨማሪ የባዕድ ኃይል አያስፈልጋትም በማለት ሲቃወሙ እንደነበረ የሚታወስ ነው። ታዲያ ይግባ የተባለው የጥበቃ ኃይል የተባበሩት መንግስታት ድርጅቱን የደቡብ ሱዳን ተልዕኮ የሚያግዝና ተጠሪነቱም ወይም ሪፖርት የሚያቀርበው ለዚሁ ተልእኮ እንደሚሆን ተገልጿል። እኔ ራፕቲቪስት ነኝ፣ በራፕ ሙዚቃ አማካይነት የምታገል የሚለው ሏል ደአወል በዚህ የሰላም ጥሪ የሙዚቃ ቅንብር የተካፈለ ነው። ዘሬን እንዳትጠይቁኝ አልናገርም። በመጀመሪያ ደረጃ እኔ ደቡብ ሱዳናዊ ነኝ፣ የዚህ ጎሳ የዚያ ጎሳ አባል ነኝ ብዬ አልናገርም ይላል እኛ በፖለቲካ ከማናቸውም በኩል የምንወግን ስላልሆንን ሙዚቃችንም በሀገሪቱ እየሆነ ስላለው ሁኔታና ይህ ሁኔታ መቀየር እንዳለበት በዜጎች ዘንድ ያለውን አመለካከት የሚያንጸባርቅ ነው። በማህበረሰቦች መካከል ውይይት ለማዘጋጀት በመገናኛ ብዙሐን አማካይነት ዘመቻዎችን ለማካሄድም ያስባሉ አርቲስቶቹ። የደቡብ ሱዳን ወጣቶች ህዝቡ ከመከራ እፎይታን እንዲያገኝ በሚሰራው ስራ ውስጥ እንዲሳተፉም ለመቀስቀስ ያስባሉ። ወደ ተከታዩ ዘገባ እናልፋለን። ንግድና ምጣኔ ሀብት ከተለያዩ የአፍሪካ ሀገሮች በንግድና ስራ ፈጠራ መንግስትና ህዝብ አስተዳደር እንዲሁም የማህበረሰብ ለውጥ ፈላጊ ወጣቶችን ወደ ዩናይትድ ስቴትስ በማምጣት የልምድ ልውውጥ እንዲያደርጉ ሲሰሩ ቆይተዋል ወደ የሀገሮቻቸው ተመልሰዋል ፕሬዚዳንት ባራክ ኦባማ ከወጣት አፍሪካውያን መሪዎች ጋር ባለፈው ሳምንት ከተወያዩ በኋላ እኛም እነዚህ ወጣቶች አነጋግረናል። በዚህ መርሃ ግብር አምሳ አንድ ኢትዮጵያውያን በዚሁ ዓመት ተሳትፏል። ሄኖክ ሰማ ጊዜር ነው ያነጋገራቸው እንሆ። ፕሬዚዳንት ባራክ ኦባማ ከማንዴላ ዋሽንግተን መርሃ ግብር ተሳታፊ ኢትዮጵያዊ መሪዎች አፍሪካዊ መሪዎች ጋር ተነጋግረዋል። አሁን በቀጥታ ከነሱ ጋር የምናደርገውን ውይይት የምንቀጥልበት ይሆናል። እዚህ በተለያዩ መርሃ ግብሮች የተሳተፉ ስራቸውም የተለየ ወጣቶችን ይዘናል። ራሳቸው እንዲያስተዋውቁን እንጠይቃለን። በቅድሚያ አብርሃም ካንተል ጀምር። አብርሃም እንድሪያስ እባላለሁ። በዚህ ማንዴላ ዋሽንግተን ፌሎውሽፕ በቢዝነስ ኤንድ ኢንተርፕረነርሽፕ ትራክ ፐርዲ ዩኒቨርሲቲ ተመድቤ፣ እስካሁን የቆየሁት ኢትዮጵያ ውስጥ በሜካናይዜሽን ስራ ላይ ነው የምሰራው። ግሩ ማሰፋ እባላለሁ። በቢዝነስና አብርሃም በቢዝነስና ኢንተርፕረነርሽፕ ዳርትመዝ የሚባል ዩኒቨርስቲ ውስጥ ስድስት ሳምንታት የቢዝነስ ኮርሶችን ሶስት ቆይቼ ነው የመጣሁት። አገር ቤት የፊልምና የዶክመንተሪ እንዲሁም የአጫጭር የሬዲዮ የሬዲዮ ጽሁፍ ስራዎችን በመስራት ላይ ይገኛል። ምህረት አምሳሎ ባላለሁኝ የህብረተሰብ ጤና ባለሙያ ነኝ። ላለፉት ስድስት ሳምንታት በሲቪክ ሊደርሺፕ በዋግነር ኮሌጅ ኒውዮርክ ሲቲ ስሰለጥን ቆይቼ አሁን ደግሞ ለፕሬዚደንሻል ሰሚት እዚህ ተገኝቻለሁ። እሺ ሞለሊ በላይ ይባላለሁ። በጎንደር ዩኒቨርሲቲ የሶሲዮሎጂ መምህር ና የዩኒቨርሲቲው የቀድሞ ተመራቂዎች ግንኙነት ዳይሬክተር ነኝ። ላለፉት ስድስት ሳምንታት በብሪጅ ወተር ስቴት ዩኒቨርሲቲ ቦስተን ውስጥ፣ በቦስተን አካባቢ በሚገኝ ዩኒቨርሲቲ ለስድስት ሳምንት ቆይቼ በፐብሊክ ማኔጅመንት ስልጠና ሶስት ቆይቻለሁ። እንግዲህ በቀጥታ አት ቪኦኤ አማሃሪክ ላይ ጥያቄዎቻችሁን ከእናንተ ጋር የሚወያዩበት መድረክ ነው። ይሄ የእናንተ መድረክ ነው። እኔ ብዙ አላወራም፣ ግን ጥያቄዎቹን በቅድሚያ በማህበረሰብ ድረገጽ ሃሽታግ ያሊ 2016 በተለይ ትዊተር ላይ እስከ ጣራው ድረስ ሰው ሁሉ ሲያወራበት የዋለው ጉዳይ ነው። እኛም እንወያይበታለን ዛሬ። በቅድሚያ ፕሬዚዳንት ኦባማን በከባድ ጭብጨባ እና የመልካም ልደት እያዜማችሁላቸው ነበር የተቀበላችኋቸው እሳቸውም በመክፈቻ ንግግራቸው ምንድነው ያሉት? አፍሪካ ወደፊት እየተራመደች ነው ነው ያሉት። እስኪ የፕሬዝዳንቱን ንግግር አስመልክቶ አጠራ አጠራ አድርጌ ከሁላችሁም ልስማ። እንደታያችሁት አቀባበሉ ላይ ያው መጀመሪያም ፕሬዚደንት ኦባማ ሃምሳ አምስተኛ ሃምሳ አምስተኛ ዓመት የልደት በዓላቸውን የሚያከብሩበት ሳምንት ስለነበረ በፌሎቹ መሀል ቀድሞ የተነጋገርነው ነገር ነበር፣ የመልካም ልደት ምኞትን የመግለጽ። ከዚህ በፊት በሚያደርጓቸው ንግግሮች ፕሬዚዳንት ኦባማ በጣም ሞቲቬሽናል ስፒከር እንደሆኑ ብዙዎቻችን እናውቃለን እና ያንን ኤክስፔክት ከማድረግ ነው፣ ብዙ ጩኸትና ድምጽ ይሰማ የነበረው። ሁለተኛ ደግሞ አንድ ሺህ ሰውን አንድ ላይ ያሰባሰበውን የማንዴላ ዋሽንግተን ፌሎውሺፕን የጀመሩት ፕሬዚዳንት ኦባማ ናቸው። የምስጋናም ፕላስ ደግሞ ከሳቸው ብዙ የመጠበቅ ጩኸት ነበረ። ንግግሩ እንደሰማችሁ ጥሩ ነበረ። ከፌሎዎቹ የሚነሱት ጥያቄዎች አፍሪካ ላይ ያተኮሩ ለወጣቶች እድል መሰጠት እንዳለበት የሚገልጹ ጥያቄዎች ነበሩ። የእሳቸው መልስ ጥሩ ነበረ፣ አበረታች ነበረ። አፍሪካ ያንግ ፖፑሌሽን ነው ያላት። ከ600 ሚሊዮን በላይ ያንግ ጄኔሬሽን ወይም ዩዝ የሚባለው ኤጅ ካታጎሪ አፍሪካ ውስጥ አለ። ስለዚህ ይህንን ኦፖርቹኒቲ እንጠቀም እንደ ቻሌንጅ አትዩት ነው። ከዛ ውጪ እኔም በግሌ ፕሬዚዳንት ኦባማን የመጨበጥ እድል ስላገኘው መደሰቴን ሳልገልጽ አላልፍም። እናመሰግናለን። ከአንተ ጋር በተለይ በቀጥታ ቅድም ስንነጋገርበት የነበረ ነው፣ የራሳችሁን ታሪክ ተናገሩ፣ የራሳችሁን ታሪክ ለመናገር ብዙ መድረኮች ተፈጥረዋል። አሁን አሁን በቀጥታ ፌስቡክ ላይቭ ላይ ነው ያለ ነው፣ የራሳችሁን መድረክ ፈጥራችሁ ተነጋገሩ ሲሉ ነበርና እንደ ፊልም ሰሪ አንተ እንዴት ታየዋለህ? ይህንን ሳንገባ በፊትም ነግሬ ነበር። የአፍሪካ አንዱ ትልቁ ችግሮ ይታያል። ትልቁ ችግሮ የነበር አይገለጥልኛ እንደፈራሁት ከአፍሪካ ችግሮቹ አንዱ ትልቁ ችግር ምንድነው? የራሷን ችግር፣ የራሷን ታሪክ፣ የራሷን ያላትን ማንነቷን የሚናገርላት የራሷ የሆነ ሰው አለመኖሩ። ለዛም ነው ሶስተኛ ወገን ደግሞ ሁልጊዜ መቶ ባንተ ጫማ ውስጥ ሳይገባ ከውጭ ሆኖ የሚያየውን ነገር ሲያወራ፣ ሁልጊዜ ታሪኩ የተሳሳተ ነው የሚሆነው። ያንን ከመቅረፍ አንጻር አፍሪካ ራሷን የራሷን ታሪክ በራሷ ተናጋሪዎች ልትናገር ይገባታል። የፕሬዚዳንቱም ንግግር ሲጀመር በቀጥታ ወደዛ ነበር ሄደው። ምክንያቱም በማንነታችንን ታሪካችንን በመናገር ውስጥ ለጥያቄዎቻችን መልስም የማግኘት ነገር ይመጣል። ለማናቃቸው ነገሮችም የማያውቅም ሰው ካለ እንዲያውቅ ይደረጋል። ለዛ ደግሞ ላለን ችግሮች በጠቅላላ መፍትሄውም ከኛ ውስጥ ነው መውጣት ያለበት። የዚህ ፌሎሺፕ ታላቅነት አንዱ አፍሪካ ላለፉት ብዙ ዓመታት ከሌላው ዓለም በእርዳታ መልክ በተለያዩ የኤድ መልኮች ገንዘቦችን ስትቀበል ቆይታለች። ነገር ግን ችግሮቿ ወደ ባሰ ደረጃ ደረሱ እንጂ ጨርሰው ሊሄዱ አልቻሉ። ያ ደግሞ ሊቀረፍ ካስፈለገ ግዴታ አፍሪካውያን እራሳቸው ችግሮቻቸውን ሊጋፈጡ ይገባል በሚል ነው። ይሄ ፕሮግራም የተጀመረው አሳን መስጠት ሳይሆን አሳ ማጥመድን ማስተማር ከሚለው የተነሳ ይመስለኛል። ግቡንም እየመታ ነው ያለው። ምክንያቱም ብዙዎች ከኛ በፊት የነበሩትን ፌሎች እንዳየዋቸው ከሆነ አገር ቤት ተመልሰው ለኮሚኒቲ፣ ለህብረተሰቡ የሚያስፈልገውን መፍትሄ እየሰጡ ይገኛሉ። በአጭሩ የፕሬዚዳንቱን ንግግር ቃልም ከማስገባት አንተም በሚመለከተው በኩል እሱ ነው የምታስበው። እንግዲህ ባለብዙ ስራ አለች ምረት ቅድም ሳናግርሽ እ ስንት ነገር ነው የምትሰሪው ስልሽ ነበር። እስኪ የምትሰሪውና እንደገና ንገሪንና፣ ፎከስ ማድረገው የእናቶች የእናቶችና የህፃናት ጤና ላይ ነው። በሁለተኛ ደረጃ ደግሞ የፐብሊክ ሄልዝ ፒኤችዲ ተማሪ ነኝ፣ የመጀመሪያ ዓመት። በመጀመሪያ ልዩም ያደርገው የዚህ የ2016ን የፕሬዚዳንት ባራክ ኦባማ የመጨረሻ የስልጣን አመት መሆኑ ሲሆን ሁለተኛው ደግሞ ኢትዮጵያ ላይ ያለው ትረስት ወይም እምነት ስለጨመረ ከአስራ ሁለት ወደ ሀምሳ ሀምሳ ሆነ ነው አሁን የመጣ ነው ሀምሳ አንድ ሀምሳ ጥሩ ፕሮግረስ እያሳየን ነው ያሳያል። ሁለተኛ ነገር ደግሞ ለኤድ ያላቸው አመለካከት ዛሬ እንደውም አንድ የተናገሩት ሴንቴንስ ነበረ። አፍሪካ ኤድ አይደለም ያስፈልጋት እርዳታ ሳይሆን የሰው ጭንቅላት፣ የሰው ሀብት ላይ በተለይ ወጣቱ ላይ ኢንቨስት ካደረግን ወጣቱ ራሱን ችሎ ችግሩን ራሱ መፍታት ይችላል። ሌላው በጤናው ዘርፍ የተናገሩት ነገር አለ ፐብሊክ ሄልዝ ከፖለቲክሱ ስለሚወጣ ለመስራት ቀለል ይላል ስለዚህ በዛ እንግዲህ በጣም ጥሩ አንድ ቃል ላንሳላቸው አንድ ሰው በሚኖርበት ወይም በምትኖርበት ቦታ በጣም ትልቅ ለውጥ ማምጣት ይችላል ትችላለች ዋን ፐርሰን ካን ቢ አ ፎርስ ፎር ፖዚቲቭ ቼንጅ የፕሬዚዳንት ኦባማ ንግግር ነው የእናንተ ምላሽ ከዚህ ንግግር በፊትም እኔ አገር ወይም ደግሞ ድርጅት ወይም በግሩፕ ያሉ ሰዎች በአንድ ጊዜ አይቀየሩም። ዓለም ላይ የመጡ የቴክኖሎጂውም ትልልቅ ለውጦች የምትላቸው በግለሰብ ደረጃ ተጀምረው ከዛ በኋላ እየሰፉ እያደጉ የመጡ ነገሮች ናቸው። እኔ ኢትዮጵያ ውስጥ የምሰራው ሜካናይዜሽን ላይ ትንንሽ መሬት ያላቸው ገበሬዎች ላይ ነው። ኢትዮጵያ 85 ፐርሰንት ገጠር የሚኖር ህብረተሰብ ስላላት እኔ በምሰራው ስራ 85 ፐርሰንት በአንድ የመቀየር አልችልም ወይም ደግሞ ለገበያ ብዬ የመረጥኩትን አካባቢ በአንዴ መቀየር አልችልም። አንድ ሰፈር ያሉ በአንዴ ብዙ ሰዎችን እንኳን መቀየር አልችልም። በምችለው በአቅሜ አንድ ሰው ሁለት ሰው የምለውጥ ከሆነ የተለወጡት ሰዎች ብዙ ኦፖርቹኒቲ ለሌላ ሰው ይከፍታሉ። ስለዚህ ይሄ ለእኛ ጥሩ ትምህርት ነው። ከምናውቀውም አንጻር እንደ ቫሊዴሽንም ደግሞ ማረጋገጫ ጥሩ ንግግር ሆኖ አግኝቸዋለሁ። ጥሩ የመሪነት ጉዞ እንደነበራችሁ ተስፋ አደርጋለሁኝ ሁላችሁም አንድ ጥያቄ ያለ ሰብስቤ ዳርጌ ነው ክሎታችሁን ኢትዮጵያ ላሉ ወጣቶች ሰብስባችሁ ታካፍላላችሁ ወይ? እኔ እዚህ ላይ አንድ ነገር ልጨምርና ከስብሰባም ውጪ የማህበረሰብ የመገናኛ ብዙሀን ቴክኖሎጂዎች አሉ። እናንተ ደግሞ በዚህም የእድሜ ኩዮቻችሁ ጋር መገናኘት የምትችሉበትን መድረክ መፍጠር ትችላላችሁ። ፕሬዚዳንት ባራክ ኦባማም ሲሉ ነበረ በማህበረሰብ ድረገጽ ላይ ያለ እዚህ ይሄ እድል ውስጥ በድብቅ የሚገኝ ትልቅ ኃላፊነት አለ። ያ ደግሞ ኃላፊነት ምንድን ነው? እኛ ያገኘነውን ድል እድሉን ላላገኙ ሰዎች ለማስተላለፍ በተጻፈ ወይም በተደነገገ ነገር ላይ ባይሆን በውስጣዊ የታወቀ ቃል መግባትም አለበት። ያንን ስል ምን ለማለት ነው? እኛ የምናውቃቸውን ነገሮች ወደ አሜሪካ መጥተው ይህንን እድል ላላገኙ ብዙዎች አሉ። ያንን ግን ወደ እኛ ሀገር በሚገኘው የነባራዊ ሁኔታ ውስጥ አስገብተን ማስተላለፉ ግዴታ እዚህ ላይ ለመጨመር ምናልባት ከአራት ወር በፊት እኔ የያንግ አፍሪካን ሊደርሽፕ ኢኒሼቲቭ ሪጅናል ሊደርሽፕ ሴንተር ፌሎ ነበርኩኝ። የዛ አልምናይ ነኝ። ከዛ በኋላ እያደረግነው ያለነው ምንድን ነው ኢትዮጵያ ካንትሪ ቻፕተር እንዲኖራት ከከኢትዮጵያ ካለው የዩኤስ ኤምባሲ ጋር ሆነን አብረን እየሰራን ነው። ኦልሬዲ ኢናጉሬትድ ሆኗል፣ ተከፍቷል። የኢትዮጵያ ቻፕተር ከወጣቶች ጋር ሀይ ስኩል ካሉ ኤለመንተሪ ካሉ ና የዩኒቨርሲቲ ተማሪዎች ጋር አብረን እየሰራን ነው። ከነዚህ ወጣት የንግድ ስራ ፈጣሪዎች፣ የህዝብና መንግስት አስተዳደር እንዲሁም የማህበረሰብ ለውጥ መሪ ወጣቶች ጋር የጀመርነው ውይይት ቀጣይ ክፍል በሚቀጥለው ሳምንት የንግድና ምጣኔ ሀብ ዝግጅት ይቀርባል። እንድትከታተሉ እንጋብዛለን። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም ደህና ደ Gidi <laughs>